የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ። ዛሬ ቀኑ ሰኔ 21 2011 ዓ ም ነው። በዛሬ ከያዝናቸው ጉዳዮች መካከል የተወሰኑትን እንሆ በዚህ በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን ከሰሞኑ የተገደሉ የመንግሥት ሹማምንትን የሚዘክር ሥነ ሥርዓት አክነውነዋል። ሳናውቀው ሰይጣን አለማመደን ስድብን፣ አለማመደን መናናቀን፣ አለማመደን ስለዚህ በጠላታችን ፊት እንደ ሶምሶን እንድንዋረድ ሆንም ማለት ነው። የዋሽንግተን ዲሲና አካባቢዋ ሀገረ ስብከት ሊቀጳጳስ የሆኑትን አቡነ ፋኑኤልን የሰማናቸው ዝርዝር ጉዳዩን ቆየት ብለን እናስደምጣችኋለን። የአማራ ብሔራዊ ንቅናቄ አብን አባላቶች እየታሰሩ ነው ሲል ከሷል። ኦሮሚያና በአዲስ አበባ አካባቢ በርካታ አማራዎችና በርካታ የብን አባላት እየታሰሩ ተመልሰን እናገኛችኋለን። እኚህና ሌሎች ዘገባዎች ይደመጣሉ። አብሬያችሁ የማመሻው ሀብታሙ ስዩም ነኝ። ከጋቢና ቪኦኤ ጋር አብራችሁን ከአድማስ አስተሻገሩ። መጀመሪያ ዜና ይቀድማል። በአጠቃላይ ሰላሳ የሚሆኑ በኤርትራ ካቶሊካዊት ካቶሊካዊት ቤተ ክርስቲያን ስር የሚሰሩ በመላ ኤርትራ አገልግሎት ይሰጡ የነበሩ የሕክምና ማዕከላት በቅርቡ በኤርትራ መንግስት በተዘጉበት ወቅት የካቶሊካዊት ቤተ ክርስቲያን ጳጳሳት ተቃውሞ አሰምተው ነበረ። ነገር ግን ተገቢና ብቁ ምላሽ አላገኙም ይላል ባለፈው ረቡዕ የወጣ የኤርትራ ካቶሊካዊት ቤተ ክርስቲያን መግለጫ። መግለጫው አያይዞም በኤርትራ የጤና ጥበቃ ሚኒስትር የህዝብ ግንኙነት ዳይሬክተር አቶ ታጀዲን አብዱልአዚዝ ለአሜሪካ ድምፅ የተናገሩትን ጠቅሶ የተሳሳተ መረጃ ነው ይላል። አቶ ታጅዲን አብድል አዚዝ የአስተዳደር ርክክብ ስራ ነው የተካሄደው፣ የጤና አገልግሎቶችን የመዝጋት እርምጃ አልተወስደም፣ የህክምና አገልግሎት ሰራተኞችንም ያስፈራራ የለም ማለታቸውን ኤርትራ የካቶሊክ ቤተ ክርስቲያን መግለጫ አውስቶ ምላሽ ሰጥቶበታል። የተቋማቱን ባለቤት የሆነውን አካል ሳያሳውቁና ከሚመለከተው ባለስልጣን ጋር ሳይመካከሩ በአንድ ወገን ትእዛዝ ብቻ የንብረት ርክክብ ሊደረግ እንደማይችል ግልጽ ነው ይላል መግለጫው። በተረካቢውና በአስረካቢው መካከል ምንም አይነት የመረካከብ ሰነድ ሳይኖር ርክክብ የሚባል ነገር ሊኖር እንደማይችልም በመግለጫው ላይ ተጠቅሷል። በአሜሪካ ምርጫ ዳግም ጣልቃ እንዳይገቡ ሲሉ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የሩሲያውን ፕሬዚዳንት ቭላዲሚር ፑቲንን ለስለስ ያለ ማስጠንቀቂያ ሰጥተዋቸዋል። ኦሳካ ጃፓን ውስጥ በጂ ትዌንቲ ጉባኤ ወቅት ከፕሬዚዳንት ቭላዲሚር ፑቲን ጋር በጎን የተገናኙት ፕሬዚዳንት ዶናልድ ትራምፕ ጋዜጠኞችን ሲያነጋግሩ ፕሬዚዳንት ፑቲን ዳግም በአሜሪካ ምርጫ ጣልቃ እንዳይገቡ ይነገራቸው እንደሆነ ተጠይቀው ይነግሯቸው እንዲሆን ተጠይቀው እንዴታ ክቡር ፕሬዚዳንት ሁለተኛ በምርጫችን እጅ እንዳያስገቡ በማለት ፈገግታ በተቀላቀለበት ስላቅ መልሰዋል። ስሙ ሁለተኛ ጣልቃ እንዳይገቡ ሲሉም በላይ ባጣታቸው ወደ ፑቲን በማመልከት በድጋሚ ተናግረዋል። የሩሲያና የብሪታንያ ግንኙነት ጤናማ ሆኖ እንዲቀጥል ከተፈለገ ሩሲያ ኃላፊነት የጎደለው የማፈራረስ ተግባሯን ማቆም አለባት ሲሉ የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ለሩሲያው ፕሬዚዳንት ቭላዲሚር ፑቲን ተናገሩ። ባለፈው ዓመት ሶልበር ውስጥ በሰርጌይ ስክሪፓል ላይ ለደረሰው ጥቃት ተጠቂዎች የሆኑት ሁለቱ ሩሲያውያን ተጠያቂዎች የሆኑት ሁለቱ ሩሲያውያንን ለፍርድ መቅረብ እንዳለባቸው ቴሬዛ ሜይ ለሩሲያው መሪ እንዳሳሰቡ ዛሬ አርብ ከቢሯቸው ይፋ የሆነ መግለጫ አመልክቷል። አድማጮች፣ ለአሁኑ ያሉን ዜናዎች እነዚህ ናቸው። ወደ ሌሎች ዘገባዎች እንሻገር። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማስ ስንሻገር እንላቸዋለን ከሰሞኑ በባህር ዳርና በአዲስ አበባ የተገደሉትን የመንግሥት ሹማምንትና ወታደራዊ አመራሮችን የሚዘክር ሥነ ሥርዓት ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ተደርጓል። በዚህ ሥነ ሥርዓት ላይ የሃይማኖት አባቶች፣ የመንግሥት ሹማምንትና ተሳታፊዎች ከእርስ በእርስ መጠፋፋት ይልቅ ለሰላምና ለፍቅር ሕዝቡ እንዲተጋ ተማጽነዋል። ትናንት አመሻሽ በዋሽንግተን ዲሲ የሚገኘውን የኢትዮጵያ ኤምባሲ በር የዘለቀ ሰው የመጀመሪያ እይታውን የሚሰርቁት በሻማ ታጅበው በጠረጴዛ ላይ የተደረደሩት የአምስት ሹማምንት ፎቶግራፎች ናቸው። የጄኔራል ሰዓረ መኮንን፣ የሜጀር ጄኔራል ገዛኢ አበራ፣ የዶክተር አምባቸው መኮንን፣ የአቶ ምግባሩ ከበደና የአቶ እዘዝ ዋሴ ፎቶዎች ናቸው። በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ ከሰሞኑ በአዲስ አበባና በባህር ዳር የተገደሉትን የእኒህን ሹማምንት አሟሟት መራር ሲሉ ይገልጹታል። ጀግኖቻችንን ጥቃቱ የተፈጸመባቸው ፈጽሞ ሊገመት በማይችል ሁኔታ በሚያምኗቸውና ባቀረቧቸው ሰዎች ዋል ጥቃቱ የመላ ኢትዮጵያውያንን ልብ የሰበረና መንፈስን ያናወጠ ከመሆኑም ባሻገር ሁላችንም ብሔር፣ ሃይማኖት፣ ጾታና የማህበራዊና ኢኮኖሚያዊ ልዩነት ሳይገድበን በአንድ ልብና መንፈስ ያወገዝነው ነው። ፊታቸው በሐዘን የደመነ ጥቁር የለበሱ እንግዶች ከፎቶግራፎቹ ፊት ለፊት ባለ የሐዘን መግለጫ መዝገብ ላይ ሐሳባቸውን በየተራ ያሰፍራሉ። ማዘናቸውን፣ መከፋታቸውን ለመዝገቡ የሚደብቁት አይመስልም። መሸትሸት ሲል ሐዘንተኛው ቦታውን ሲይዝ፣ መነጋገሪያውን የጨበጡ የሃይማኖት አባቶች ግን ታዳሚው ከሐዘንና መከፋት ባሻገር ስለ ሀገሩ መጻኢ ዕድል በእጅጉ ማሰላሰል እንደሚገባው በአጽንኦት መክረዋል። የዲሲና አካባቢዋ ሀገረ ሰብከት ሊቃነ ጳጳስ አቡነ ፋኑኤልና ከፈረስት ሂጅራ ፋውንዴሽን የመጡትን ሼክ ካሌድ ዑመርን በጥቂቱ ንስማ ሳላቆ ሰይጣን አለማመደን፣ ስድብን አለማመደን፣ መናናቀን አለማመደን። ስለዚህ በጠላታችን ፊት እንደ ሶምሶን እንድንዋረድ ሆንን ማለት ነው። ክብራችንን ተውን፣ ኢትዮጵያ እውነታችንን ተውን። የምናቀነቅነው ጎጥ ሆነ ጎሳ ሆነ ብሔር ሆነ ድካማችን ሁሉ ወደ ሌላ ሆነ ተረሳ። ወደ ወጣንበት ቤት መመለስ ያስፈልጋል። ከእውነት በራቅን ቁጥርና በጎሰኝነት ወይም በወገንተኝነት ወይም በቡድንተኝነት ስር የተደበቅን ጊዜ ደግሞ ጊዜያዊ የሆነ ድልም ደስታም ልናገኝ እንችላለን። ዘላቂ አይሆንም፣ አይተነዋል። ስለዚህ ሩቅን እናስብ። ትልቁ እይታ ሰው መሆን ነው። ይሄ ሀገር ለዛ ትልቅ ምሳሌ ነው። በዚህ ሀገር ውስጥ የሌለ የዘር አይነት የለም፣ የሌለ የዜግነት ሰዎች የሉም። ከሁሉም ዓለም ተሰባስበዋል። ግን ሰው በሚለው ተሰባስበው አንዱ ከሌላው ጋር ጎንዮሽ ምንም ነገር ንትርክ ሳይኖር በዓለም ላይ አሉ ከሚባሉ የመጀመሪያ ተርታ የምትባሉ ሀገራቶች ውስጥ አንድ አሜሪካ ነች። እርምን ከመውጫ ስነ ስርዓት በተጨማሪነት ኢትዮጵያንና ትውልድ ኢትዮጵያን አሳዛኙ ክስተት የገለጸላቸውን እውነታ ባጋሩበት በዚህ መድረክ ላይ በውጭ አገራት የሚኖሩ ኢትዮጵያን ጠብና ግጭትን ከሚያባዙ ግብሮች ይልቅ በሚኖሩበት ሀገር ያሉ መልካም ጉዳዮችን ለሀገራቸው ሰዎች እንዲያካፍሉ ተማጽኖ ቀርቧል። ወይዘሮ ብርሃኔ ገለቶ ዘቅጠን ዘቀን ውስጣዊ ድርጅት ዘቀን ዘቅጠን መንደር ገብከን እየተገዳደልን ነው፣ ግን አንሸላለፍም

ዳቦ ፋብሪካ እናቋቁምላቸው። መገዳደሉን ሳይሆን በሀሳብ ተሸናንፈን የነገዩት ዛሬ አሜሪካ በነፃነት የምንኖርበትን ኢትዮጵያ መቶ በመቶ እንኳን ማረግ ባንችል በእኔ እድሜ እስኪ ሀያ ፐርሰንቷን እስኪ ከተማርነው ወደዛ እንውሰድ። በቤተሰባቸው የደረሰን ተመሳሳይ እጣ ላብነት በመጥቀስ ሊታሰብባቸው ስለሚገቡ ጉዳዮች ያነሱ ወገኖችም በዚህ ምሽት ስሜታቸውን አጋርተዋል። ዮናስ አስራት ከ1966 አብዮት ማግስት አባቱን ኮሎኔል አስራት ደስታን በግፍ እንዳጣ ይናገራል። አባቴ በጠራረ ፀሐይ ተገድሎ ከረሰ ብሔሩ ከጄነራል ተፈሪ በንቲ ጋር ያለፈ ሰው ነው። ሰው በአመለካከቱ መገደል የለበትም። በዚህ ዘመን አባቴ እጅግ በጣም ለአገሩ ያበረከተ ብዙ ሊያበረከት የሚችል ሰው ነበር እንደወጣ የት እንደተቀበረ ሳናት እስካሁን ድረስ አላውቅም። ለዶክተር አምባቸው ልጆች ልናገረው የምፈልገው መልእክት አንድ አይነት ገጽ ላይ በአሁኑ ሰዓት አባታቸውን አጥተዋል። እነዚህ ልጆች የተናገረችው ነገር የዶክተር አምባቸው ብቻ ሳይሆን የጀነራል ሳራም ወታደራዊ መኮንን ናቸው። እጅግ የሚያሳዝን ደማችን አረንጓዴ፣ ቢጫ፣ ቀይ ነው ብላለች። ዲኤንያችን ቢመረመር ብላለች አባቷን ስትናገር ተመሳሳይ ነገር ነው የሚሰማኝ። ስለ አባቴ እና ኢትዮጵያ ሕዝብ በጣም መደማመጥና በጣም ተረጋግተን መታየት አይን ላይን ያለበት ዘመን ላይ ያለን ይመስለኛል። በመቶዎች የሚቆጠሩ ኢትዮጵያን የተገኙበት መሰናዶ የጋራ ጸሎት፣ የሻማ ማብራት ሥነ ሥርዓት እንዲሁም መንፈሳዊ ዘማሪዎች ተስተናግደውበት ከመጠናቀቁ በፊት የሥነ ልቦና አማካሪዎች፣ የማኅበረሰብ ተወካዮችና የግለ ስሜታችንን እናጋር ያለ ወገኖች ለታዳሚዎች ያላቸውን አካፍለዋል። የሁሉም ንግግር መቋጠሪያ ኢትዮጵያና ኢትዮጵያን አሳዛኙን ክስተት የተጨማሪ ግጭት መፍጠሪያ ሳይሆን የመቀራረቢያ ዕድል እንዲያደርጉት ማስታወስ ይመስላል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። አድማጮች ቀደም ብለን ባቀረብነው ዘገባ ላይ እንግዲህ ከዚያ ስነ ስርዓት ላይ የቀረጽናቸውን የተለያዩ ምስሎችን በፌስቡክ ገጻችን ማግኘት ትችላላችሁ። ቪኦኤ አምሃሪክ የሚለውን የፌስቡክ ገጻችን በመጎብኘት ተጨማሪ ዘገባዎች እንድታገኝ ይሁን። ወደ ቀጣዩ ዘገባና ምራ። የአማራ ብሔራዊ ንቅናቄ አብን አባላቶቼ ላይ እስር እየተፈጸመ ነው ሲል ከሷል። አስቴር ምስጋናው ዝርዝሩን ትነግረናለች። የአማራ ዲሞክራሲያዊ ንቅናቄ አብን የጽህፈት ቤት ኃላፊ አቶ በለጠ ካሳ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ እንደተናገሩት በተለያዩ አካባቢዎች ከ280 በላይ የንቅናቄው አባላትና የአማራ ብሔር ተወላጆች እየታሰሩ ነው ይላሉ። ኦሮሚያና በአዲስ አበባ አካባቢ በርካታ አማራዎችና በርካታ የአብን አባላት እየታሰሩ ነው። ጅማ ስምንት አባላት ታስረዋል። ናዝሬት ስምንት፣ አስር ላይ 26 ወለጋ አንገር ጉትን የሚባል 53 ትምህርት ቤት ውስጥ ነው ያሰሯቸው። አዲስ አበባ አስራ ሶስት ለገጣፎ ሀምሳ ስድስት ፉሪ ሰላሳ አዲስ አበባ ዙሪያ ፍቼ አስራ አንድ ከታ አዲስ አበባ ዙሪያ አስራ ሶስት ሰበታ አዲስ አበባ ዙሪያ አስራ ሶስት እንዲሁም ሀረር አካባቢ፣ በተለይ እዚህ አካባቢ አብን መዋቅር ላይ ያልዘረጋበት አካባቢ ነው። ግን እዛው ተወልዶ ያደጉ ነጋዴ አማራ በመሆናቸው ብቻ የታሰሩ ሀምሳ አምስት ጨለንቆ፣ ቆቦ፣ ገደር ቁልቢ በድምሩ አሁን አድራሻቸው እየታወቀና ከቤተሰቦቻቸውና ከፖሊስ ጣቢያ በተገኘው መረጃ መሰረት ሁለት መቶ ሰማኒያ ስድስት ሰው ታስሯል። ይሄ የአፈሳ አሰራ በኦሮሞ ክልል ውስጥ ነው እየተካሄደ ያለው። ከሁለት ወራት በፊት በተለያዩ ዞኖች የአብንን ስም የማጥፋት ዘመቻ በኦዴፓ በኩል ተጀምሮ እንደነበረ የጠቆሙት አቶ በለጠ ከሶስት ሳምንታት በፊት ደግሞ የአብን አባላትን ብቻ እያሳደዱ ማሰር ተጀምሯል ይላሉ። በአጠቃላይ የአብንን እንቅስቃሴ ዛ አካባቢ ለመግታት የሚደረግ ሙከራ ነው። አርሶ አደሮች ናቸው የታሰሩት። እዛው ተወልደው ያደጉ ሰዎች ናቸው የታሰሩት። ነጋዴዎች፣ ገበሬዎች፣ አማራ በመሆናቸው ብቻ አጠቃላይ የመዋቅር ብልጫ እንወስዳለን፣ የአማራን እንቅስቃሴ እንገታለን የሚል ይመስላል። በመጨረሻም አቶ በለጠ ከሰሞኑ በአማራ ክልል ከፍተኛ አመራሮች ላይ የተፈጸመው ጥቃት ለአማራ ሕዝብ ታሪክ የማይመጥን አማራን የሚያከስር በመሆኑ ወጣቱ ከስሜታዊነት በመውጣት አማራዊ አንድነትን የሚያጠናክር ስራ መስራት አለበት ብለዋል። በባህር ዳር ከተማ የተፈጸመው የእርስ በርስ ግድያ እጅግ አሳፋሪ ነው። የአማራን ሕዝብ የሚመጥን አይደለም። ውጫዊ ህልውና አደጋ ያለበትን ሕዝብ የሚመጥን ስራ አይደለም። ይህንን ያደረጉት ሰዎችም አማራን በዘላቂነት ለመጥቀም ነው ብለን አናስብም። ይሄ በጣም አሳፋሪ ነው። አሁንም ከዚህ ትምህርት በመውሰድ ሌላው አማራዊ አንድነቱን በመጠበቅ አማራዊ ህብረቱን በማጠናከር የሚገባውን መብትና ጥቅም በህግና በስርዓት መጠየቅ አለበት እንጂ ባልባል ተወሬ የተወሰነ ሰው ደጋፊ፣ የተወሰነ ሰው ተቃዋሚ እዚህ መንደር፣ እዚህ አውራጃ የሚለው ነገር በፍጹም ያለንበትን ክፍለ ዘመን የማይመጥን ስለሆነ፣ ይህ ወደ አዙሪት ፖለቲካ የሚያስገባ ስለሆነ፣ በዘላቂነትም አማራን የሚያከስር ስለሆነ ለአማራ የሚያስብና ለአማራ የሚቆረቆር በሙሉ ከእንደዚህ አይነት ነገር መቆጠብ አለበት። አንድ የሆነውን የሚያስተሳስረውን አማራዊነት ወደፊት አምጥቶ በኢትዮጵያ ውስጥ ለሀገር መረጋጋትም አማራም እንደ ሕዝብ አሁን የተለዩ መብትና ጥቅሞቹን እንዲያስከብር ማድረግ ነው ያለበት እንጂ አሁን በስሜታዊነት የሚደረግ ነገር የለውም። ስሜታዊነቱም ለአማራ የሚጠቅመው አይደለም። አማራን የሚጠቅመው ተረጋግቶ በማሰብ ነገን የተሻለ የሚያደርግበትን መንገድ መፈለግ ነው የተሻለ የሚሆነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር እናመሰግናለን። ከአሜሪካ ድምጽ ራዲዮ ጋር ነው ያላችሁት። በመደመጥ ላይ ያለው ደግሞ ጋቢና ቪኦኤ ነው። የትግራይ ዲሞክራሲያዊ ትብብር ትዴት ሊቀመንበር አረጋዊ በርሀ መቀሌ ላይ በተከናወነው የጀኔራል ሰዓረ መኮንንና ሜጀር ጀኔራል ገዛ ያበራ የቀብር ስነ ስርዓት ላይ ለመካፈል በተገኙበት የድብደባ ሙከራ እንደተደረገባቸውና ለአንድ ቀን በፖሊስ ታስረው እንደነበረ ተናጋይ በአዲስ አበባ በሚገኘው ቢሮው በሰጠው መግለጫ ላይ የፓርቲው ሌላ አመራር ደግሞ የግድያ ሙከራ ተደርጎባቸዋል ብለዋል። ግርማቸው ከበደ ዝርዝሩን ይነግረናል። ባለፈው ቅዳሜ ምሽት ሰኔ 15 ቀን 2011 ዓ ም የኢትዮጵያ መንግስት የመፈንቅለ መንግስት ሙከራ ነበር ባለው ጥቃት የተገደሉት የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ሰዓረ መኮንንና ጡረታ ላይ የነበሩት ሜጀር ጄኔራል ገዛኢ አበራ የቀብር ስነ ስርዓት በመቀሌ ከተማ መከናወኑ ይታወሳል። በዚህ የቀብር ስነ ስርዓት ላይ ለመካፈል የተገኙት የትግራይ ዴሞክራሲያዊ ትብብር ወይም ትዴት ሊቀመንበር አረጋዊ በርሀ ዛሬ በአዲስ አበባ በሚገኘው የፓርቲው ቢሮ ከአረና ትግራይ ለሉዓላዊነትና ዴሞክራሲ ፓርቲ ጋር በጋራ በሰጡት መግለጫ የድብደባ ሙከራ ተደርጎብናል ብለዋል። በቀብር ስነ ስርዓቱ ላይ የፖለቲካ ዘመቻና ለምርጫ የሚደረግ ዘመቻ አካሄድ የሚመስል አስነዋሪ ድርጊት ታዝበናል ያሉት የትዴት ሊቀመንበር ተፈጥሯል ያሉትንም ክስተት አብራርተዋል። ግን በእግራችን ወርደን በራፉ እስክንደርስ ድረስ ምንም አላጋጠመንም። በራፉ ላይ ግን ጩኸቱ በእኛ ላይ ደሞ ወደ እኛ ዞረ። እኛን ሲያዩ ወደ እኛ ዞሩት። የተወሰኑ ቡድኖች ተጨማሪ ወጣቶች ናቸው፣ ጆይን አድረጓቸው። ፖሊሶች ወዲያው መጡ ከበቡን። ከከበቡን በኋላ ድንጋይ መወርወር ጀመሩ። ድንጋዩ የሚያርፈው ፖሊሶቹ ላይ ነበረ። እኛ ጋር ምንም አልደረሰም ጉዳት። ፖሊሶቹ ከበው ተከላክለውልናል። እዚህ ላይ የመቀሌ ፖሊሶች ላመሰግን ወዳለሁ በግልጽ። ምክንያቱም እነሱ እየተሰበሩ እኛ ምንም አልሆንም። እኔ እንኳን የምመሰክረው አራት ጉዳት የተጎዱ ፖሊሶች አይቻሉ። ራሳቸው አንዱ ራሱ የተፈነከተ ሌሎቹ ከወገባቸው በታች በድንጋይ የተሰበሩ የሚያነክሱም አይቻለሁ። ስለዚህ በእኔ በኩል አራት ጉዳተኞች አይቻለሁ። ይሄ ከሆነ በኋላ ፖሊሶቹ ተጠናክረው በብዛት መጥተው፣ እኛ ከለል አድርገው መኪና ወዳለበት ቦታ ወሰዱን። በኋላ ማለት ነው ከመኪናው እንደደረስ ተከታትለው መጡ ወጣቶቹ የሆኑ የተወሰኑ ወጣቶች መኪና ላይም ድንጋይ መጣል ጀመሩ። ፖሊሶቹ በተጠቀና አከረ ሁኔታ ከመኪናው ጋር በመኪናው ከአካባቢው አወጡን። አውጥተው ወደ የመቀሌ ፖሊስ ጣቢያ መሀል የሚገኘው አክሱም ሆቴል አጠገብ ነው እንዳየሁት፣ እዛ ወሰዱን። ከዚያ በኋላ የበረራ ሰዓት አስተካክለው ወደ አውሮፕላን ማረፊያ በፖሊስ እየተወሰዱ እንደነበር እንደሚያውቁ የተናገሩት የትዴት ሊቀመንበር አረጋዊ በርሀ ወደ አውሮፕላን ማረፊያ ሲወስዳቸው በነበረው ፖሊስ ስልካቸውን ተነጥቀው መቀሌ አቅራቢያ ኩይሃ ውስጥ ወዳለ እስር ቤት እንደተወሰዱ ተናግረዋል። ኩይሃ ደርሰን በቀጥታ ወደ ፖሊስ ጣቢያ ወሰዱን። ፖሊስ አንድ ከፍታ ቦታ ነው። እዛ አንድ ክፍል ውስጥ ከዚህ ግማሽ የሚሆን ክፍል ውስጥ ከተቱኝ፣ ቆለፉብኝ። በሱ በኋላ ሌላው ተጨማሪ እቃዎች ቁልፍ ምናምን ወሰዱ፣ ሰዓት ምናምን ወሰዱ። ምን እየሰራችሁ ነው ብዬ ጥያቄ ባቀር የሚያውቁት ነገር የለም። እነሱ የታዘዙትን ነገር ነበር ሲሰሩ የነበሩ ማለት ነው። እኛ የምናውቀው ነገር የለም ምናምን አሉ። ከዛ በኋላ ቤቱ ማን ነው ክፍሉ ውስጥ አንዲት ወንበርና አንዲት ፍራሽ አመቱልኝ። ሌላ እቃ የለም። እሺ አልኩኝ። ምግብ እናምጣ ያሉ፣ አልፈልግም አልኳቸው፣ እንዳታመጡ አልፈልግም አልኳቸው። አደርኩ። ጠዋት መጥተው አንኳኩተው አሁን መሄድ ትችላል አሉኝ። ወደ አራት ሰዓት ገደማ ማለት ነው አዛዡ ጥሩ ሰው ነው። ምንም እንደምናውቀው አንዳንድ ግፍ መገፍተር ምናምን አልነበረበትም። ጥሩ አያያዝ ነው ያደረገልኝ። በሌላ የትግራይ ዴሞክራሲያዊ ፓርቲ አመራር ላይ ደግሞ የግድያ ሙከራ ተደርጓል ብለዋል የፓርቲው ሊቀመንበር አረጋዊ በረሐ። እንዲያውም የአመራር አባል ነው አቶ አማኑኤል የሚባል እሱን ፖሊሶች ተከታትለው ይዘው ወደ ጫካ ወስደው በሽጉጥ አስፈራርተው ጥለው አራት ሆነው አንድ ፖሊስ ዩኒፎርም የለበሰ ሶስት ሲቪል የለበሱ ወደ መሬት ጥለው አፍነው ይዘው መርዝ አጠጡት። ግን የተወራጨ ሁሉም ብልቃጡ ወደ ሆዱ ሁሉም ሊገባ አልቻለም የገባው ግን ደም አስተፋው ሞቷል ብለው ጥለውት ሂደው ይህን ያዩ ሰዎች ተከታትለው ወደ ሆስፒታል ወሰዱት አሁን ህክምና እያገኘ ነው ያለው ህይወቱ አላለፈም በህይወት አለ እንደሚሻለውም ሀኪሞቹ ተናግረዋል በጋዜጣዊ መግለጫው ላይ የተገኙት የአረና ትግራይ ለሉዓላዊነትና ዴሞክራሲ ማዕከላዊ ኮሚቴ አባል አቶ መሐመድ ጃሃር የፓርቲያቸው ሊቀመንበር አብርሃ ደስታና የትዴት ሊቀመንበር አረጋዊ በርሀ ላይ ጉዳት ለማድረስ ታስቦ ነበር ብለዋል። በሁለቱ ፓርቲዎች አባላት ላይ ከዚህ በፊት የመግደል ሙከራ እንደተደረገና የተገደሉ አባላት እንዳሉም አቶ መሐመድ ተናግረዋል። ሁለቱ ፓርቲዎች ዛሬ በጋራ በሰጡት ጋዜጣዊ መግለጫ እነዚህ ተደጋጋሚ ድርጊቶች የተከበረውን የትግራይ ሕዝብ መብት የሚረግጡ ስሙንም የሚያጎርፉ ተግባሮች ናቸው ብለዋል። በነዚህ ጉዳዮች ላይ የፖሊስን ምላሽ ለማግኘት የአሜሪካ ድምፅ ሬዲዮ ወደ ትግራይ ክልል ፖሊስ ኮሚሽን ቢደውልም ስልካቸው አይነሳም። ምላሻቸውን እንዳገኘን የምናቀርብ ይሆናል። ዛሬ በጋራ ጋዜጣዊ መግለጫ የሰጡት የትግራይ ዴሞክራሲያዊ ትብብርና አረና ትግራይ ለሉዓላዊነትና ዴሞክራሲ በመጪው ሐምሌ ወር እንደሚዋሃዱን ገልጸዋል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ። ግርማቸው እናመሰግናለን ቀጣዩ ዘገባ ደግሞ ወደ ደምቢዶሎ ይወስደናል። በደምቢዶሎ በተካሄደው ሰላማዊ ሰልፍ ጫካ ያለው ታጣቂ ቡድን ከመንግስት ጋር ተደራድሮ ሰላም እንዲወርድ ተጠይቋል። ሰላማዊ ሰልፉ የተካሄደው በህብረተሰቡ ጥያቄ ነው ያሉት የዞኑ የገጠር ፖለቲካና ደረጃጀት ኃላፊ በጫካ ታጥቀው የሚንቀሳቀሱ በእርቅና በሰላም መንገድ ከህዝቡ ጋር እንዲቀላቀሉ ጥሪ አቅርበዋል። መንግስት ለእርቁ ዝግጁ መሆኑንም ገልጸዋል። በሌላ በኩል በላሎ አሳቤ ኢናንጎ ሸማቂዎችን ለመቃወም የተጠራ ሰልፍ ላይ አንሳተፍ የሚያሉ ግለሰቦች ታሰሩ ሲሉ ስማቸውን እንዳይጠቀስ የጠየቁ ግለሰብ ተናግረዋል። ናኮር መልካ በዚህ ጉዳይ ላይ ዝርዝራሉ ትናንት በደንቢዶሎ የተጠራው ሰልፍ ላይ የተካፈሉት የከተማውና ሰዮ ወረዳ መንግስት ሰራተኞች፣ የአገር ሽማግሌዎች፣ የሃይማኖት አባቶች፣ ነጋዴዎችና ሌሎችም መሆናቸውን ነው። ከሰልፉ ተሳታፊዎች መካከል ወይዘሮ ኖሻ አየለ የተናገሩት ሰልፉ ላይ ስለተላለፉት መልእክቶችም ተከታዩም ብለዋል። ሁሉም ህብረተሰብ በሰላም ገብቶ በሰላም ሰርቶ በሰላም ኑሮውን እና ሀገሩን እንዲ በሀገር ውስጥ እንድኖር በስም ኦሮሞ ጫካ ውስጥ የምትቀመጡ እስካሁንም ለኦሮሞ ብላችሁ በረሀብ በምን የስንት ችግር ያያችው ኖና አንድ ሁነን የሀገሪቷን ጥያቄ ለሀገሪቷ ልማት በአንድነት ድርሻችንን እንወጣ። አንድ ነን። ማንም ለማንም እንዳይጠቃ እኛ አንድ ሁነን በባገዳዎች በኩል ያላችሁን ሀሳብና ያላችሁን ጥያቄ አቅርቡ። እኛም ተወያይተን ተቀምጠን ችግሩን እንፈታለን። በእኛ በኩል ያለው ጥሪ ከሁሉም በላይ እናንተ ገብታችሁ ጉልበት ሆነን አንድ ሆነን ለሀገሪቷ ለሀገሪቷ እድገት እንሰራ ብለዋል። ሌላው የሰልፉ ተሳታፊ መምህር ያሲን ሰይድ ሰላም በዞኑ እንዲወርድ መንግስት እና በኦሮሞ ሕዝብ ስም በጫካ የሚንቀሳቀሱ ማድረግ አለባቸው የሚሉትን አብራርተዋል። በተቻለ መሰል በማንኛውም መንገድ እነሱንም በማነጋገር ሰላማዊ መንገድ ጋር ሆነው ችግሮች እንዲፈቱ እንጂ በጠመንጃ ከሆነ ጉዳቱ የህዝብም ነው የእነሱም ነው የሁሉም ነው ምናምን መንግስት የሀገር መሪ የሁሉም አባት ስለሆነ ትዕግስት በማድረግ ሀይሎም ምኑ ምኑም በሱ እጅ ነው ሁሉም ነገር መፈጸም የሚችል ስለሆነ ለዜጎች ብሎ አሁን ወደዛ የደፉት በብዛት ወጣቶች ትናንሽ ትል ታዳጊዎች ናቸው ባለፈው አንድ ዓመት ውስጥ በሁለቱ መካከል በተካሄደ የተኩስ ልውውጥ ደረሰ ያሉትን ችግር ገልጸው የመፋሰሱ ቀርቶ በእርቅና ድርድር ለህዝቡ ሰላም መስራት እንዳለባቸው ጥሪ አቅርበዋል። በዛ አካባቢ ያሁን የመንግስት ወታደር እዛ ላይ ሄደ ሰፈረ። እነሱ ጫካዎች ላቸው። እዛ አካባቢ ያሉ ሰዎች አሁን ምንም መስራት አልቻሉም። ገበሬ ማረስ አልቻለም። አካባቢ የለቀቀ ወደ ደምቢዶሎ ከተማ እየመጣ ነው። አሁን ከጋዜዳ አካባቢ ብዙ ሰዎች እየገቡ ነው ወደ ደንብ ሎ ቡና አካባቢ ነው። በቡናም በእህልም ማረሱ ላይ ከፍተኛ ችግር ስለሆነ የተጎዳ ሆን ህዝቡ ነው። ሰው ከአቅሙ በላይ ሆለ ኑሮ ራሱ ይህ ችግር ሁሉ ሊሰር የሚችለው ሰላም ስወርድ ነው። ሁለቱ ማካት በዚህ ላይ ሎ ችግር በማየት የህዝብ ብሎ ለመተዋሃድ አመት ደግሞ የሚበላ ነገርም አይኖርም ከፍተኛ ችግር ይገጥመናል በሰላማዊ መንገድ ካልተፈታ ማለት ነው። የዞኑ ገጠር ፖለቲካና አደረጃጀት ኃላፊ አቶ ገመቹ በቀለ ሰልፉ በህብረተሰቡ ጥያቄ መሠረት መካሄዱን ገልጸው ተሳታፊዎቹ ያስተላለፉት መልእክት ላይ ተከታዩም ብለዋል። የህዝብ ሰላማዊ ሰልፍ፣ ከዚህ በኋላ እኛ ሰቆቃ፣ ሞትና ደም መፋሰስ ሊቀርብን እናቆማለን። ከዚህ በኋላ እኛ ሰላም ፈላጊዎች ነን። ከዚህ በኋላ እኛ በልማት ውስጥ ተሳታፊ መሆን አለብን። እራሳችንን በልማት ማበረታት አለብን። መጭ ዓመት የራብ ሊሆን ነው ማድረሰ ንግዱ ካልተነገደ ገበያ ካልተሰራ ስለሚችል፣ ከዚህ በኋላ እኛ ማቆም አለብን ሰላም ምን ይሻለህ፣ ሰላም ፈላጊዎች ነን። ሰላሙን ደግሞ ለማድረግ ሰላማዊ ሰልፍ ወጥ እኛ ሰላም እንደምንፈልግ ነገር መግለጽ ስላለብን ይህዝን የሕዝብን ሰላም የሚደፈርሱ ይኖራሉ ብለን ስለምናስብ ያንን ደግሞ ሕዝቡን የራሱን የራሱን ለራሱ ስል ሰላሙን ማስከበር ስላለበት ከዚህ በኋላ ያንን ትከሻ የምንሸቀምበት ትከሻ ስለሌለ መቁም አለበት የሚል ነገር ነው። የህግ በላይነትን ማስከበር በተመለከተ የተነሳ ጥያቄንም አስመልክቶ ፖሊስ ጣቢያና ፍርድ ቤት የመሳሰሉ ተቋማት ቶሎ ወደ ስራ እንዲገቡ ይሆናል ብለዋል። መንግስት አሁንም ለእርቅና ድርድር ዝግጁ ነኝ ማለቱን ተከትሎ የሸማቂዎቹን አስተያየት ለመጠየቅ ለምዕራብ ዞን ቃል አቀባይ በተደጋጋሚ ያደረግኩት የስልክ ጥሪ መልስ አላገኘም። ከአሁን ቀደም የምዕራብ ዞን ሸማቂዎች መሪ ኩምሳ ዲሪባ በአፍሪካ መሰል ችግሮችን በመፍታት ልምድ ያለው እና ገለልተኛ አካል ከመንግስት ጋር ቢያደራድራቸው ለመነጋገር ፈቃደኛ መሆናቸውን ገልጸው እንደነበር ይታወሳል። በሌላ በኩል በላሉ ሀሳቢ ሸማቂዎቹን ለመቃወም መንግስት የጠራው ሰልፍ ላይ አንሳተፍም ያሉ ግለሰቦች ታሰሩ፣ ሲሉ ስማቸው እንዲጠቀስ ያልፈለጉ ግለሰብ ተናገሩ። የዛሬ ጠዋቱን ሰልፍ የጠራው መንግስት ነው። የኦሮሞ ነጻነት ተዋጊዎችን ሽፍቶች ብሎ ህዝቡ እንዲቃወም ነው የተፈለገው። የከተማው ነዋሪ ሰልፉ ላይ መሳተፍ ስላልፈለገ አልተገኘም። ከዚህ ጋር ተያይዞ አባገዳ ታምሮ የሚባሉ ሰው ተይዘዋል። ገመቹ ደጋሳ የሚባል በህብረት ስራ ማህበር ውስጥ የሚሰራ አቶ ክፍሉ መርዳሳ የሚባሉ ግለሰብም እንዲሁ ታስረዋል። ክፍሉ መርዳሳ ለወረዳው አስተዳዳሪ አቶ አማረ ተገኝ እሱን ለማጣራት ስልክ ደውዬ በአካል ካልሆነ በስልክ መልስ ለመስጠት እንደሚቸገሩ ተናግረዋል። ስማቸውን እንዳይጠቀስ የጠየቁ የወረዳው ጽሕፈት ቤት ሰራተኛ እንዳሉት ከሆነ ለዛሬ ጠዋት ተጠርቶ የነበረው ሰልፍ መቅረቱንና ጥቂት ሰዎች መታሰራቸውንም ጠቅሰው ለምን እንደታሰሩ ግን አላውቅም ብለዋል። ለቪኦኤ ናኮር መልካ ነቀምቴ። አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። እስካሁን ድረስ ያስተናገድኳችሁ ሀብታሙ ስዩም ነኝ። የዛሬ የድምፅ መሐንዲሳችን ደግሞ ሞክቢል ያቤሮ ነው። አስተያየት ቢኖራችሁ በቪኦኤ አምሃሪክ የፌስቡክ ገጻችን፣ እንዲሁም ደግሞ ሃሽታግ ጋቢና ቪኦን በመጠቀም ደግሞ ትዊተር ላይም ልታገኙ ትችላላችሁ። የሰላም ምሽት ይሁንላችሁ። ደናደሩ Guardate che tante donne viose che non